SBS Radio ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎችን እናስቀድማልን። የቪክቶሪያ ማኅበረሰብ አባላት ሜልበርን ጎዳና ላይ ሕይወታቸው ላለፉ የፖሊስ ሰራዊት አባላት ሐዘናቸውን ገለጡ። አውስትራሊያ ውስጥ በኮሮና ቫይረስ ሕይወታቸው ያለፈ ሰዎች ቁጥር 79 ደረሰ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ፖሊስ በዚህ ሳምንት ሜልበርን ውስጥ በመኪና አደጋ ሕይወታቸውን ላጡ አራት የፖሊስ ሠራዊት አባላት የቀብር ሥነ ሥርዓት ሊያካሄድ ነው። የቀብር ሥነ ሥርዓቱን በርካታ ሰዎች እንደሚታደሙበትም በቀጥታ በኦንላይን ይሰራጫል። የቪክቶሪያ ፖሊስ ሚኒስትር ሊሳ ኔቪል ምንም እንኳን ፖሊስ በተከታታይ ትችት እየደረሰበት ያለ ቢሆንም ማህበረሰቡ በሰራዊቱ አባላት ለሞት መደረግ ሐዘኑን የገለጠ መሆኑን አስመልክተው ሲናገሩ ይሁንና አዋኪ በሆነበት ወቅት የቪክቶሪያ ማህበረሰብ አንድ ላይ ሆኖ እጆችን በቪክቶሪያ ፖሊስ ዙሪያ አሳርፏል። ድጋፉን ቸሯቸዋል። ስለ ግልጋሎታቸውም እናመሰግናለን ብሏል። በማለት የቪክቶሪያ ማኅበረሰብና ፖሊስ በጋራ ሐዘኑን መጋረታቸውን ገልጠዋል። ሕይወታቸውን ያጡት የግሌን ሃምፍሪስ ባለቤት ቶድ ሮቢንሰንም በበኩላቸው የተሰማቸውን ጥልቅ ሐዘን ገልጠዋል። የአውስትሬሊያ ዋና የሕክምና ኃላፊ የኮሮና ቫይረስ ተጠቂዎች ቁጥር ከዕለት ዕለት እየቀነሰ በመሄዱ እየቀጠለ መሆኑንና በአሁኑ ወቅት በበሽታው ተጠቅተው ያሉት 6600 ሰዎች ሲሆኑ ከፍተኛ ክብካቤ የሚሹት ቁጥር ዝቅተኛ መሆኑን ገልጠዋል። የፌዴራል መንግስቱ አውስትራሊያ የቫይረሱን መስፋፋት እየገደበች መሆኗንና ከብሔራዊ ካቢኔውም ተጨማሪ የቫይረስ ጥቃቶችን ለመለየት ምርመራዎች እንዲቀጥሉ ከስምምነት ላይ መደረሱን አስታውቋል። ፕሮፌሰር ብሬንደን መርፊ የቫይረሱ መስፋፋት ማሽቆልቆሉን አስመልክተው ሲናገሩ ያልተዛነፈ ዝቅተኛ አዲስ የቫይረስ ጥቃቶችን መመልከት ትችላላችሁ። እያሽቆለቆለ መሄዱ ሂደት በጣሙን አርኪ ነው። ዛሬ ጠዋት እስከ ንጋቱ 6 ሰዓት ድረስ ባለፉት 24 ሰዓታት ውስጥ በቫይረሱ የተያዙ ሰዎች 13 ብቻ መሆናቸው ነው ሪፖርት የተደረገው ብለዋል። የብሔራዊ ካቢኔው አርብ ሜይ አንድ ዳግም ይታደማል። የፌዴራል ተቃዋሚ ቡድን አንቶኒ አልበኒዚ በዘንድሮው የአንዛክ ቀን ሰልፍ ላይ ለመሳተፍ ላልቻሉ ቤተሰቦች ቅሬታቸውን የሚጋሩ መሆኑን ገለጡ። ነገ ቅዳሜ ኤፕሪል 25 የሚካሄደው የአንዛክ ቀን መታሰቢያ በኮሮና ቫይረስ ወረርሽኝ መዛመት ሳቢያ በተለምዳዊ ወታደራዊ ሰልፎች እንዳይከበር ሆኗል። አቶ አልባኒዚ የአውስትራሊያን የመከላከያ ኃይል አባላት በሙሉ አመስግኗል። ጠቅላይ ሚኒስትር ስኮት ሞሪሰንም በበኩላቸው አውስትራሊያውያን ዕለቱን በያሉበት እንዲዘክሩ አበረታተዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። የቪክቶሪያ ማኅበረሰብ አባላት ሜልበርን ጎዳና ላይ ሕይወታቸው ላለፉ የፖሊስ ሰራዊት አባላት ሐዘናቸውን ገለጡ። የአውስትራሊያ ውስጥ በኮሮና ቫይረስ ሕይወታቸው ያለፈ ሰዎች ቁጥር ሰባ ዘጠኝ ደረሰ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።